ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 7 2011 ዓ ም ዝግጅታችን ጀመረ። ጤና ስጥልኝ እንደምን አመሻችሁ አድማጮቻችን። የምናስተናግዳችሁ ያለን ፍሳዬና ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሻገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን ሞዓለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ the u.s government through pepfar with strong bipartisan support across three administrations has invested over $80 billion in the global በመድረኩ ላይ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ፣ እንዲሁም በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር፣ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ እና በጠቅላይ ሚኒስትሩ ቢሮ አማካሪ ዶክተር አርከበ እቁባይ ተገኝተዋል። በአብይ ርዕስ ዘገባ ይዘናል። አሁን የምሽቱ ዜና እናሰማለን። የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሻገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን ሞዓለን ዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሰራችበት ያለውን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድ ኢንቨስትመንት እድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በአብይ ርዕሳችን በዝርዝር ይቀርባል። ቢያንስ 17 የናይጄሪያ ወታደሮች ማንነታቸው ያልታወቀ ታጣቂዎች ትናንት በከፈቱት ጥቃት እንደተገደሉ አንድ የኒጀር መንግሥት ቃል አቀባይ ተናግሯል። ጥቃቱ የደረሰው በምዕራብ ኒጀር በሚገኝ ቶንጎ መንደር አጠገብ ነው። ካቻምና አራት የዩናይትድ ስቴትስ ልዩ ኃይል ወታደሮች የተገደሉበት ታላባሪ ክልል አጠገብ ነው። ናይጄሪያውያን ወታደሮች መገደላቸው የተዘገበው በቀድሞው የሶማሊያ አምባገነን መሪ መሐመድ ሲያድ ባሪ አገዛዝ ወቅት ከፍተኛ ወታደራዊ መኮንን በነበሩት ወቅት በነበሩበት ወቅት የሰብአዊ መብት በደል ፈጽመዋል የተባሉ አንድ የቨርጂኒያ ክፍለ ግዛት ነዋሪ ክስ ተመስርቶባቸዋል። ፋራ ሙሐመድ ታኒ ዋርፋ የተባሉ ሰው እንደ አውሮፓ አቆጣጠር በ1988 ዓ.ም አሊ ሶቆቃ ፈጽመውብኛል፣ ከሞት አፋፍነው የተረፍኩት የሚል ክስ አቅርበውባቸዋል። አንድ አሌክሳንድሪያ ያለ የዩናይትድ ስቴትስ ፌዴራል ፍርድ ቤት በያዝነው ሳምንት በጉዳዩ ላይ የሲቪል የፍርድ ሂደት ጀምሯል። በክሱ መሰረት አሊ የሶማሊያ ወታደራዊ ኃይል አምስተኛ ብሪጌድ አዛዥ ነበሩ። እንደ አውሮፓ አቆጣጠር በ1987 ዓ.ም የውሃ ማጠራቀሚያ ታንከር ጠፋ ተብሎ ዋርፋንና ሌሎች ወጣቶችን አፍሰው እንዳሰሯቸው ዋርፋ ገልጸዋል። ለብዙ ወራት ታስረው በየጊዜው ራቆታቸውን አውጥተው ይገርፏቸው እንደነበር ገልጸዋል። በመጨረሻው ምርመራ ግን አሊ በተደጋጋሚ ተኩሰውብኝ የሞት ሞስሏቸው ወታደሮቹ እንዲቀብሩኝ አዘዙ ይላሉ አርፋ። ይሁንና ወታደሮቹ እንዳልሞቱ ሲገነዘቡ ጉቦ ተሰጥቷቸው በድብቅ ለቤተሰቦቻቸው እንዳስረከቧቸው ገልጸዋል። የዚያድ ባሬ መንግሥት እንደ አውሮፓ አቆጣጠር በ1991 ዓ ከስልጣን ሲወገድ ታዲያ አሊ ወደ ካናዳ ሸሽተው ሄዱ። ፈጸሟቸው የተባሉ ወንጀሎች በቴሌቪዥን ሰነዶች ሲጋለጡ ወደ ዩናይትድ ስቴትስ ተባረው ከሁለት አስርተ ዓመታት በላይ ለሆነ ጊዜ በቨርጂኒያ ክፍለ ግዛት እንደሚኖሩ ተገልጿል። ጠበቃቸው ክሱን አስተባብሏል። ዩናይትድ ስቴትስ ዛሬ የግዳጅ አስፈላጊነት የሌላቸው ሰራተኞቿ ከኢራቅ እንዲወጡ ትዕዛዝ አስተላልፋለች። ኢራን ወይም በኢራን የሚደገፉ ኃይሎች በመካከለኛው ምስራቅ ባሉት የአሜሪካ ኃይሎች ላይ አደጋ ሊያደርሱ ይችላሉ በሚል የትራምፕ አስተዳደር በሚያስጠነቅቅበት ወቅት ነው ትእዛዙ የተላለፈው። ባግዳድ ያለው የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ትእዛዙ ሠራተኞቹን እና ኢርቢል ያለውን የቆንስላ መስሪያ ቤት እንደሚመለከት ጠቁመዋል። ኢራቅ፣ ሊባኖስ ተባብረው የተባበሩት አረብ ኤሚሬቶችና ቱርክሜኒስታን ያሉት የዩናይትድ ስቴትስ ኤምባሲዎች ሁሉ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ መክረዋል። ጀርመንና ኔዘርላንድስ በኢራቅ የሚያደርጉትን ወታደራዊ እንቅስቃሴ ስልጠና እየገቱ ናቸው። ኢራቅ ባሉት የምዕራብ አገሮች ተቋማት ላይ የስጋት ምልክት አለመኖሩን ግን በርሊን ተናግራለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ጋር የሚደረገው ንግግር አልከሸፈም ሲሉ አስተባብለዋል። ግዙፍ ኢኮኖሚ ባላቸው ሁለቱ ሀገሮች መካከል የንግድ ጦርነት እየተካሄደ ነው የሚባለውን ትንሽ ጭቅጭቅ ነው ብለውታል። ንግግር ስናካሄድ ነበር። ንግግሩም ምን ጊዜም ቢሆን ይቀጥላል ሲሉ ትራምፕ ትላንት በዋይት ሀውስ ቤተ መንግስት ከአሜሪካ ድምፅ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ለስምነት ተቃርበን ነበር ግን እነሱ አፈረሱት ብለዋል ፕሬዚዳንቱ። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች። ከቻይና ጋር የንግድ ስምምነት አደረግን። ስምምነቱም በጣም ጥሩ የሚባል ነው። ጥሩ ስምምነት ባይሆን ኖሮ አናደርገውም። ምክንያቱም ይህን ስምምነት ሌሎች የአሜሪካ ፕሬዚዳንቶች ቢያደርጉት ኖሮ የእኛ ንግድ እንዲህ በዝቅተኛ ደረጃ ላይ አይሆንም ነበር። ይህንንም ለፕሬዝዳንት ሺ ነግሬ ያለው ስምምነት ላይ ልንደርስ ነበር፣ ለትንሽ ሳይስማሙ ንግግራችን ተቋረጠ። ፕሬዚደንት ትራምፕ ቻይና ከዩናይትድ ስቴትስ ወደ አገሯ የምታስገባቸው ምርቶች ላይ ባለፈው ሳምንት የጣሉትን የሁለት መቶ ቢሊዮን ዶላር ቀረጥ እንደገና በአጽንኦት ደግፈው ተናግረዋል። ሆኖም የፊታችን የአውሮፓውያን ሰኔ አንድ ዩናይትድ ስቴትስ ወደ ቻይና የምትልካቸው ሸቀጦች ላይ የስልሳ ቢሊዮን ዶላር ቀረጥ እንደምትጨምር ከገለጹ በኋላ ሰኞ ዕለት የአሜሪካ አክሲዮን ገበያ ስለመውደቁ ያነሱት ነገር የለም። ቤጂንግ እና ዋሽንግተን አንድ አይነት የንግድ ስምምነት ላይ ለመድረስ ለወራት የተደራደሩ ቢሆንም አላንዳች ስምምነት ባለፈው አርብ ውይይታቸው ተቋርጧል። ትራምፕ ተጨማሪ የ300 ቢሊዮን ዶላር ቀረጥ ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ሊጥሉ ዝተዋል። ሆኖም እዚያ ውሳኔ ላይ እንዳልደረሱ ለጋዜጠኞች ተናግረዋል። ዋሽንግተንና ቻይና እስከ ያዝነው ዓመት ፍጻሜ የንግድ ስምምነት ላይ እንደማይደርሱ ከፍተኛ የዩ ዩናይትድ ስቴትስ ባለስልጣናት ይናገራሉ። ትራምፕና የቻይናው መሪ ሺ በሰኔ ወር ፍጻሜ ኦሳካ ጃፓን ውስጥ በሚደረገው የጂ 20 መሪዎች ጉባኤ ላይ ይገናኛሉ ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ትናንት ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባካሄድ ነው ለሁለት ሰዓታት በሚጠጋ ንግግር ከሞላ ጎደል ሁሉም ሀገሮችን የገጠሙትን ጉዳዮች አንስተን ሀገሮቻችን የገጠሟቸውን ጉዳዮች አንስተናል ብለዋል። ዩናይትድ ስቴትስ እና ሩሲያ በተለያዩ የዓለም ጉዳዮች ላይ የሚመለከታቸው ነገር አለ። ነገር ግን ብዙውን ጊዜ መሰረታዊ ግብ ቢኖራቸውም እንኳን በተጻራሪ ነው የሚቆሙት። አንዱ ምሳሌ የሶሪያ ግጭት ነው። ሩሲያ ፕሬዚደንት አልባሽር አል አሳድን ትደግፋለች። ዩናይትድ ስቴትስ ግን አሳድን ከሥልጣን ለማስወገድ የሚወጉትን አማጺያን ትረዳለች። ዩናይትድ ስቴትስና ሩሲያ ተባብረው የሶሪያን ግጭት ለማቆም የጀመሩት ጥረት ከሦስት ዓመታት በፊት ከሽፏል። ይሁንና የዩናይትድ ስቴትስና የሩሲያ ባለሥልጣኖች አሁን አብረው ለመሥራት መጀመር ይችላሉ ሲሉ ፖምፒዮ ትናንት ለጋዜጠኞች ተናግረዋል። ተኩስ ቆሞ በሶሪያ የሚመራ የፖለቲካ ሽግግር አዲስ ህገ መንግስት አውጥቶ ምርጫ እንዲካሄድ የተባበሩት መንግስታት ድርጅት የፀጥታ ጥበቃ ምክር ቤት ያቀረበውን ጥሪ የመተግበር ሂደት ለመጀመር አብረው ሊሰሩ እንደሚችሉም አመላክተዋል። በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የስለላ ኮሚቴ የፕሬዚዳንት ዶናልድ ትራምፕ ልጅ በመጪው ሰኔ ወር ኮሚቴው ፊት ቀርቦ በዝግ እንዲጠየቅ ተስማምቷል። ኮሚቴው ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ ጣልቃ ገብነትን እየመረመረ ነው። ስለሆነም የፕሬዝዳንቱን ልጅ እንደገና ለመጠየቅ ይፈልጋል። የፕሬዝዳንቱ የረጅም ጊዜ ጠበቃ የተናገረው የትራምፕ ልጅ አምና በኮሚቴው ፊት ቀርቦ ካለው ጋር የሚቃረን ነገር ስላለ ነው ኮሚቴው እንደገና ሊጠይቀው የሚፈልገው። አድማጮች፣ የምሽቱ ዜናችን እዚህ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትስ በ25 ሜትር ባንድ በ1240 ኪሎ ኸርትስ በ31 ሜትር ባንድ በ9485 ኪሎ ኸርትስ እንዲሁም በናይልሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ግንቦት 7 2011 ዓ ም ምሽት ፕሮግራም ነው። ኢትዮጵያ ውስጥ ኤች አይቪ ኤድስን ለመከላከልና ለመቆጣጠር ጉዳይ ዩናይትድ ስቴትስ ወደ 3 ቢሊዮን ዶላር አፍስሳለች። በፔፕፋር አማካይነት በተከታታይ ሦስት አስተዳደሮች ወቅት የዩናይትድ ስቴትስ መንግሥት ከ80 ቢሊዮን ዶላር በላይ በዓለም አቀፉ ጸረ ኤችአይቪ ኤድስ ዘመቻ ላይ አፍሷል። ለኢትዮጵያ የተመደበው የ3 ቢሊዮን ዶላር እርዳታም ከዚህ ይጠቃለላል። የዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር የኢትዮጵያ ቢሮ ኃላፊ ሌንስ ሲልድል ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አሜሪካ ዐይኖቿን ወደ ኢትዮጵያ ያዞረች ይመስላል። አተኩራ የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋዕለ ነዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሠራችበት ያለችበትን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድና ኢንቨስትመንት እድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በዚህ በዩናይትድ ስቴትስ መንግሥት ደረጃ ሲዘጋጅ በዐይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች በአንድ ሀገር ላይ አተኩሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦችና ለግል መዋዕለ ነዋይ እየተከፈቱ ባሉ መስኮች ላይ ማብራሪያዎችን ሰጥተዋል ለእንዲህ ዐይነቱ መድረክ ለመሆኑ ከዓለም ሀገሮች ሁሉ አሜሪካ ለምን ኢትዮጵያ ላይ አይኖቿን አሳረፈች ለምንስ አሁን ለምን ኢትዮጵያ ምክንያቱም ባለፈው ዓመት ውስጥ እየተከናወኑ ባሉ ጉልህ ለውጦች ምክንያት ነው ጠቅላይ ሚኒስትር አብይ በአካባቢው እየሰሩ ባሉትም አዲሱ የኢትዮጵያ መንግስትም እዚያው ኢትዮጵያ ውስጥ የፖለቲካ ምህዳሩን ለውጭው መዋለ ነዋይም የምጣኔ ሀብቱን መስክ በመክፈታቸው ነው። የኢትዮጵያ የአጋርነት መድረክ ላይ የመክፈቻ ንግግር ያደረጉት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ናቸው። ከንግግራቸው በኋላ ለቪኦኤ በሰጡት ቃል ይህንን ያሉት ለምን ኢትዮጵያ? በኢትዮጵያ የዩናይትድ ስቴትስ አምባሳደር ማርክ ራይነር ደግሞ ምክንያቱም ኢትዮጵያ እጅግ አስፈላጊ ሀገር ስለሆነች ነው ብለውኛል። ለምን ኢትዮጵያ? ምክንያቱም ኢትዮጵያ የዚያን ያህል አስፈላጊ አገር ስለሆነች ነው። እናም በዚህ ጊዜ ደግሞ ኢትዮጵያን የዚያን ያህል ተዛማጅ ትርጉምና ቦታ ያላት አገር ነች። ኢትዮጵያ እያራመደች ያለችው የምጣኔ ሀብት የፖለቲካ ማሻሻያ አጀንዳዎች መሳካት ለዩናይትድ ስቴትስ በእውነቱ በጣም አስፈላጊ ነው። ያንን ለመደገፍ ደግሞ መንግስት ለመንግስት እየተገናኘን በርትተን እየሰራን እንገኛለን። ሌሎች የዩናይት ስቴትስ አካላትም ድጋፋቸውን እንዲሰጡ እያበረታታን ነው። ለዚያ ቁልፍ አካል ደግሞ የዩናይት ስቴትስ የግል ዘርፍ ነው። ልዩ የሆኑት የፖለቲካ ለውጦች ዘላቂ እንዲሆኑ የምጣኔ ሀብት ማሻሻያዎቹ ትርጉም ያለው ለውጥ በሰው ኑሮና ሕይወት ላይ ማምጣት መቻል አለባቸው። ሥራዎች መፈጠር አለባቸው። ጥሩ ደሞዝ የሚያስገኙ የሥራ ዕድሎች፣ የቴክኖሎጂ ሽግግር፣ የተፈጥሮ አካባቢ ደረጃዎች፣ መልካም የሆኑ አሰሪና ሠራተኛ ግንኙነቶች መፈጠር መስፋፋትና መስፋትና መከበራቸው አስፈላጊ ነው። ለእነኛ አማራጭ ለሌላቸው ሁኔታዎች ደግሞ የዩናይት ስቴትስ የግል ዘርፍ ዝግጁና የነቃ መልስ ነው። እናም እጅግ አስፈላጊ የሆነውና ሰፊው የዩናይትድ ስቴትስ መዋለ ንዋይ እንዲሁም የንግድ እንቅስቃሴዎች የኢትዮጵያን መጣኔ ሀብት ካለበት እንዲያነሱት ዛሬ በጣም አጠንክረን እየተበረታታን ወይም እያበረታታነን። እናም እንዲህ ዐይነቱን ልዩ መድረክ ለኢትዮጵያ ለማድረግ ዩናይትድ ስቴትስ ወሰነች። እውነትህን ነው፣ የተለየ ነው። እንዲህ ዐይነቱ መድረክ የሚፈጠረው ምናልባትም በየአስር ዓመቱ አንዴ ነው። ምናልባትም በእኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል። ኢትዮጵያን የአፍሪካ የምጣኔ ሀብት መናኸሪያ ለማድረግ በተያዘው ዕቅድ በግብርና፣ በመሠረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪዎች፣ በመረጃ ቴክኖሎጂና በአገልግሎት ዘርፎች መስኮቹ መከፈታቸውን የአሰሪና ሠራተኛ ሕግም እየተሻሻለ መሆኑን ኢትዮጵያውያኑ ባለሥልጣናት የጠቅላይ ሚኒስትሩ ጽሕፈት ቤት አማካሪ ዶክተር አርከበ ዕቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ ተናግረዋል። መዋዕለ ነዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስን የሚያስወግድ አሰራርም አስተዋውቀዋል። በዚህም የኢትዮጵያ መንግሥት የመንግሥትና የግል ዘርፍ የአጋርነት ፖሊሲ ለማውጣት እየሠራ መሆኑን አምባሳደር ፍጹም አረጋ ተናግረዋል። የኢትዮጵያን የኢነርጂና ሌሎችም የኢንቨስትመንት መስኮች በምርቱም በግብርናውም ዘርፍ ያሉትን አስመልክቶ አቶ አርከበ ቁባይ ሰፊ ማብራሪያ ሰጥተዋል። ኢትዮጵያ የገባችበትን የለውጥ መንገድ በመክፈቻ ንግግራቸው ላይ አድንቀው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነርም ኢትዮጵያ ምጣኔ ሀብቷን ለማሳደግና ለመሸጋገር የያዘችው እንቅስቃሴ የተሳካ እንዲሆን ሀገራቸው ማንኛውንም እገዛ እንደምታደርግ፣ እነርሱም በየግላቸው የሚቻላቸውን ሁሉ ከማድረግ እንደማይቦዝኑ ተናግረዋል። ይህ መድረክ በነገው ዕለትም ቀጥሎ ይውላል። ተጨማሪና ዝርዝር ያሉ ዘገባዎችን ይዘንላችሁ እንመለሳለን። ሰለሞንን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። ከቤት ንብረታቸው ለተፈናቀሉና ለተመለሱ ወገኖች ተገቢውን የጤና አገልግሎት መስጠት መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ በሰባ ስድስት የተለያዩ ወረዳዎች የሕክምና አገልግሎት መስጠቱን እና በታካሚዎች ላይ በብዛት የታዩ በሽታዎቹንም መለየቱን ገልጿል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትላንት ለመገናኛ ብዙሃን በሰጠው መግለጫ ባሳለፉ ሦስት ሳምንታት ብቻ ከስድስት ክልሎች ማለትም አማራ ትግራይ፣ ሶማሌ፣ ሐረሪ፣ ኦሮሚያና ደቡብ ክልሎች በሚገኙ ሰባ ስድስት ወረዳዎች ውስጥ የሕክምና አገልግሎት መስጠቱን ገልጿል። የኢንስቲትዩቱ ምክትል ዳይሬክተርና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ መጎስ እንዳስታወቁት ከቤት ንብረታቸው የተፈናቀሉ ሰዎች መጠለያ ለኑሮ ምቹ ካልመሆኑ ጋር ተያይዞ ተላላፊና ተላላፊ ላልሆኑ በሽታዎች የመጋለጥ መጥፎ ዕድል አለ ብለዋል። ይህንን መሰረት በማድረግ በተሰጠ የሕክምና አገልግሎት በታካሚዎች ዘንድ በስፋት የሚታዩ በሽታዎችን የመለየት ስራ መሰራቱን ዶክተር በየና አስረድተዋል። በከፍተኛ የታዩት የበሽታ አይነቶች የመተንፈሻ አካላት ችግር፣ ከአይን ጋር የተያያዙ ህመማት ወይም ህመሞች፣ እከክ፣ የአንጀት ትላትል፣ ጥገኛ ትላትሎች፣ ተቅማጥ፣ እነዚህ የመሳሰሉት ናቸው። እነዚህ እንግዲህ በአጠቃላይ የሰዎችን የኑሮ ሁኔታ ወይም ደግሞ ያኗኗር ሁኔታቸው በተጨናነቀ ቦታ የሚኖሩ ወይም ደግሞ ንጹህ አቅርቦት እና የመጸዳጃ እንዲሁም ንጽህና መስጫ አገልግሎት እጥረት ያለባቸውን የሚያመላክቱ በሽታዎች ናቸው ማለት ነው። ዶክተር በየነ መጎስ በማከልም ተፈናቃዮች ባሉባቸውና የምግብ እጥረት በታየባቸው ክልሎች አማራ፣ ኦሮሚያ፣ ደቡብና ሶማሌ ላይ ዕድሜያቸው ከአምስት ዓመት በታች የሆኑ 315594 ሕፃናትን የተመጣጠነ ምግብ እጥረት በመለየት ከነዚህ ውስጥ ለ14625 ሕፃናት ብቻ የምግብ ሕክምና መደረጉን ገልጸዋል። እንደ ዶክተር በየነ ገለጻ ከሚያጠቡና ነፍሰ ጡር እናቶች ዘንድም ተመሳሳይ የጤና ሁከቶች ይታያሉ። ነፍሰ ጡርና የሚያጠቡ እናቶችን በተመለከተ ከመቶ ሰላሳ ሺህ በላይ የሚሆኑ እናቶችን እንደዚሁ ለምግብ እጥረት ልየታ ተደርጎላቸው ከእነዚህ ውስጥ ደግሞ ከአስራ ሶስት ሺህ ስምንት መቶ በላይ የሚሆኑት የሕክምና አገልግሎት እንዲያገኙ ተደርጓል ማለት ነው። እነዚህ ቁጥሮች የምነግራችሁ ባለፉት ስድስት ወራት ስድስት ሳምንታት ውስጥ የተሰሩትን ብቻ ነው ማለት ነው። ከመጋቢት ወር ጀምሮ እየተሰሩ ያሉ ስራዎች ናቸው። በአሁኑ ሰዓት በህብረተሰብ ጤና ኢንስቲትዩቱ የተላኩ የጤና ባለሙያዎች በሁሉም ክልሎች ተፈናቃይ በሚገኙባቸው ክልሎች 205 የሚሆኑ የጤና ባለሙያዎችን መድቦ እየሰራ ይገኛል። ተፈናቃዮች ያሉባቸው ቦታዎች ላይ አገልግሎትን ማቅረብ አስቸጋሪ መሆኑን የገለጹት ዶክተር በየነ ላለፉት ስድስት ሳምንታት ብቻ መድኃኒት እና የመድኃኒት ግብዓቶችን ጨምሮ ከ74 ሚሊዮን ብር በላይ ወጪ መደረጉን አስታውቀዋል። ከዚህ ቀደም በተለያዩ ግጭቶች በከፊል ወይንም ሙሉ በሙሉ የወደሙ 167 የጤና ኬላዎችና አራት የጤና ጣቢያዎች መልሶ የመገንባት ሥራን በተመለከተ የወጪውን ግማሽ በጤና ጥበቃ ሚኒስቴር እንዲሸፈን ተወስኖ እየተሰራ መሆኑንም ዶክተር በየነ መጎስ ገልጸዋል። በማከልም በአስቸጋሪ ሁኔታ ላይ ስላሉ ትኩረት የሚያሻቸው የተፈናቃዮች ሁኔታን በተመለከተ ዶክተር በየነ ይጠቅሳሉ። ለምሳሌ በባሌ ዞን ሰዊናና ራይቱ የሚባሉ ወረዳዎች ላይ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። በዚሁ ዞን ላይ ዳዊ ሰረሪ በሚባል ወረዳ ላይም እንደዚሁ የንጹህ አቅርቦት ችግር አለ። ይሄ ደግሞ በተፈናቃይ ወገኖችም ላይ ከፍተኛ የሆነ የውሀ ወለድ በሽታዎች ወይም ወረርሽኞች ሊቀሰቀሱ ሊያደርግ ይችላል። በተለይ አሁን በተለያዩ ቦታዎች ላይ የምናያቸው ነገሮች ይህን የሚያመላክቱ ስለሆነ ያው ከፍተኛ ጥንቃቄ የሚያስፈልጋል፣ ርብርብ የሚያስፈልጋል እነዚህን አካባቢዎች ለመርዳት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። የባህር ዳር ከተማ ማኅበራት ዘርፍ የምክር ቤት አመራር አባላት ዛሬ ከመቀሌ ከተማ አቻዎቻቸው ጋር ተመክሮ እየተለዋወጡ ነው። የባህር ዳር ከተማ ማኅበራት ዘርፍ ምክር ቤት ፕሬዚዳንት አቶ መንገሻ በላይ ምክር ቤቶቹ የክልሎቹ አምባሳደሮች ናቸው፣ ሁለቱ በጋራ ሲሰሩ ደግሞ ኢትዮጵያን ይወክላሉ ብለዋል። ዓላማው ሀገሪቱ ከእርሻ ወደ ማኒፋክቸሪንግ የምታደርገውን ሂደት ለማጠናከር ነው ብለዋል። ዓለም ፍስሐ ከመቀሌ አድርሶናል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ቦርድ አመራርና የአማራ ክልል ንግድ ምክር ቤት አመራር በጠቅላላ 11 የንግድ ማህበረሰብ አመራር ተሞክሮ መለዋወጥ ዛሬ ጀምረዋል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ፕሬዚደንት አቶ መንገሻ በላይ የዚህ ተሞክሮ ልውውጥ ፋይዳ አስመልክተው እንዲህ ብለዋል። አጠቃላይ ይሄ ምክር ቤት ሲቋቋም አገሪቱ ከነበረችበት ከአግሮክር ፕሮሰሲንግ ወደ ማኑፋክቸሪንግ እንዲያድግ ነው የነበረው ዓላማና በአዋጁ ከተቋቋመ በኋላ 15 ዓመት ይሆናል ከተቋቋመ ያንን ማስቀጠል ማጠናከርም ደግሞ ማምራት ይገባ ነው። በአገሪቱ የዓላማው በመንግስት ፖሊሲ ሲወጣና በማምረት ላይ የተሰማራውን ሰው ደግሞ የተሻለ ምርት እንዲያመርት በሀገር አቀፍ ደረጃ ማልፎ ወደ ውጭም ኤክስፖርት ሊደረግ እንጂ ጥራት ነው የጠበቀ ተወዳዳሪ የሆነ ምርት እንዲመረት ለማድረግ ሁላችን ደግሞ ተጋግዘን መስራት አለብን። ሁለተኛ ይሄ ምክር ቤት መቀሌ ያለ ምክር ቤት፣ ባህዳር ያለ ምክር ቤት የዛ ህዝብ አምባሳደር ነው። መቀሌ የመቀሌ የትግራይ ህዝብ አምባሳደር ነው። የባህዳር ደግሞ የባህዳር ከተማ የአማራ ህዝብ አምባሳደር ነው። ሁለቱ ደግሞ በጋራ ተነጋግሮ ተግባብቶ ደግሞ ሲሰራ ጋር እዛ ጋር ማይመረት እዚህ የሚመረት አለ እዚ ጋ ያለው ህብረተሰብ ማያቀው ምርት አለ፣ እዛ ደግሞ ማያቀው ምርት አለ። ሁለቱ በጋራ ሲሆን ግን ተመጋግቦ ይህ ተሞክሮ ልውውጥ በንግድ አመራር በኩል የህዝብ ለህዝብ ግንኙነት መሰረት ያደረገ ነው ብለዋል። ሌላው በእንስሳትና የእንስሳት ውጤቶች ዘርፍ የተሰማሩና የቦርድ አመራር አቶ እንዳድገ ያለማየው ይህ ተሞክሮ ልውውጥ ያለው ጠቀሜታ አስመልክተው እንግዲህ እኛ በአንድ ሀገር ውስጥ እየኖርን ያለን የሁለት ክልሎች ነጋዴዎች ነን። በዚህ ዘርፍ የተለያዩ ዘርፎች ናቸው በዚህ የሚካተቱ በዚህ የተሰማሩ ሰዎች ከአንዱ ክልል ወደ አንዱ ክልል የተለያየ ተሞክሮ ስላለ ጠንካራና ደካማ ጎናችንን ለይተን እኛም ለመቀሌ የከተማ ዘርፍ ማህበራት ምክር ቤት ከባህር ዳር ዘርፍ ማህበራት ምክር ቤት ምንወስደውም ምንሰጣቸውም ስላለ ምንድ ነው ያለው ስራ ብለን ከዚህ የሚያስተሳስረንም ነገር ካለ በስራ አንድ ነው። ሁለት ደግሞ ምርታችንንም በአንድ ከተማ ብቻ እንዳይገደብ ከአንዱ ከተማ ወደ አንዱ ከተማ ለመውሰድም ጭምር ነው የመጣ ነው። በእኛ እንደ ባህር ዳር ከተማ ዘርፍ ማህበራት ምክር ቤት የህዝብ ለህዝብ ግንኙነቱን ለማጠናከር ከፍተኛ ተነሳሽነትና ኃላፊነትን ይዘን ነው ምንሰራ። እንደ አማራ ክልል፣ እንደ ባህርዳር ከተማ የመቀሌን ህዝብ ለብቻው የሚኖር ህዝብ አይደለም። በሀገሪቱ የተሰባሰበ ህዝብና እስካሁንም ድረስ ባለው ወቅትም ቢሆን ብዙ ብሔሮች የሚኖሩበት ከተማ መሆኑና እስካሁን መፈናቀል ያልደረሰበት ስለሆነ እኛም ይህንን ተሞክሮ ወስደን ህዝቡ አንድ ሁኖ ለወደፊት ዘለቄታ ያለው ሰላም እንዲመጣ አብረን ምንሰራም ጭምር ነው። የመቀሌ ከተማ ዘርፈ ማህበራት ምክር ቤትና የንግድ ምክር ቤት ቦርድ አመራር አቶ በሪ ሀፍቱና በብረታ ብረት ንግድ የሚስተዳደሩ አቶ ይህ የተመክሮ ልውጥ መድረክ እጅግ ከፍ ያለ ጠቀሜታ ያለውና ለሁለቱም ህዝቦች ግንኙነት የሚያጠናክር ነው ብለዋል። ያለን ተመክሮ በመለዋወጥ አብረን ለመስራት እና አብረን ለማደግ የሚያግብ ነው ብለዋል። አለም ፍትሀ ከመቀለ አመሰግናለሁ። አለም፣ ወደ ተከታዩ ዘገባ እናልፋለን። ኢራን ጥቃት ብትሰነዝር ለመጋፈጥ በሚል የዩናይትድ ስቴትስ ጦር መካከለኛው ምስራቅ ውስጥ ያለውን ኃይል እያጠናከረ ነው። ለመሆኑ ይህ ትክክለኛ እርምጃ ነው? ኢራንስ በርግጥ የደቀነችው ስጋት ምንድን ነው? የመከላከያ ሪፖርተራችን ካርላ አባብ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። አዎ የጦር ኃይል ትርኢት ለኢራን ግልጽ ያለ መልእክት ያስተላለፈ ትርኢት ከየብስ ወደ አየር ሚሳይል ተኳሾች ተልከዋል። ዩኤስኤስ አርሊንግተን የባህር ኃይል መርከብ ከአራቱ ቢ52 ቦምብ ጣይ አውሮፕላኖችና ከግዙፉ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ጋር ይቀላቀላል። የጦር ኃይል አዛዦች ተጨማሪ ኃይል እንዲላክ የጠየቁት ኢራን በአካባቢው ባሉ የአሜሪካ ኃይሎች ላይ በአየርና በየብስ ጥቃት ለማድረስ አቅዳለች የሚል መረጃ ከደረሳቸው በኋላ እንደሆነ ተገልጿል። የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ፓት ሸናሃን ይናገራሉ። ኢራን በአሜሪካውያን ወይም በጥቅሞቿ ላይ ጥቃት ብትሰነዝር ተገቢው አጸፋ እርምጃ እንደሚከተላት ልታውቀው ይገባል ነው ያሉት ተጠባባቂ የመከላከያ ሚኒስትሯ። አንድ ከፍተኛ የዩናይትድ ስቴትስ የጦር ኃይል ባለስልጣን እንዳሉት ከኢራን በኩል ከተደቀኑት የጥቃት ስጋቶች አንዱ እስላማዊ አብዮታዊ ሰራዊቷን ወታደራዊ መሳሪያ ሚሳይልም፣ ጭምር አስታጥቃለች የሚል ነው። በጸረ እስላማዊ መንግስት ቡድን ጥምረት ከፍተኛ ባለስልጣን የሆኑ አዛዥ የሚናገሩት ግን ከዚህ የተለየ ነው። የጥቃት ስጋት አለ ወይ ተብለው የተጠየቁት የብሪታንያው ሜጀር ጄኔራል ክሪስ ኪካ የህብረቱ የጦር ስልት ምክትል አዛዥ ናቸው። ኢራቅም ይሁን ሶሪያ ውስጥ በኢራን ከሚደግፉ ኃይሎች በኩል የተባባሰ የጥቃት አደጋ የለም። በቅርቡ ምክትል አዛዡ የሰጧቸው አስተያየቶች ታዲያ በኢራን የሚደገፉ ኃይሎች በአካባቢው ስለ ደቀኑት ስጋት ዩናይትድ ስቴትስና አጋሮቿ ዘንድ ከደረሱት የሚታመኑ መረጃዎች ጋር ይጣረሳሉ። ገለጻውን ተከትሎ የዩናይትድ ስቴትስ የጦር ኃይል ነው ይህን ያስታወቀው ኢራቅና ኢራን የተመደቡ ሰራዊቶቻችን በሙሉ በተጠንቀቅ ላይ ናቸው ሲልም አክሎ አስታውቋል። የብሩኪንግስ ተቋም ባልደረባ ማይክል ኦነሃን አስተያየት ሰጥተውበታል በጉዳዩ በጣም ውስን በሆነ መንገድ ምላሽ መስጠት የምንችል ከሆነ እናደርገዋለን፣ ማድረግም አለብን ከልክ ያለፈ እንደሆነ ግን ወደ ጦርነት ሊያመራን ይችላል። የዩናይትድ ስቴትስ ባለስልጣናት ዩናይትድ ስቴትስ ጦርነት አትፈልግም፣ ኃይሎቿን ግን ከጥቃት ትጠብቃለች ብለዋል። በሌላ በኩል በዩናይትድ ስቴትስና በኢራን መካከል ውጥረቱ እየተጋጋመ ባለበት በአሁኑ ወቅት ከአውሮፓ በኩል ይህ ሁኔታ እንዳይባባስ ሁለቱንም ወገኖች ሀገሮች መማፀን ቀጥሏል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2015 ዓ ም ከቴህራን ጋር የተፈረመው የኒውክሌር መርሃ ግብሯን የሚመለከተውን ውል ከዋሽንግተን በኩል ውጡ የሚለው ግፊት ቢበረታም እንዳይፈርስ ለመከላከል አህጉራዊው ህብረት ሙከራውን ቀጥሏል። ሮያል ዩናይትድ ሰርቪስስ የተባለው የእንግሊዝ ተቋም ባልደረባ ጃክ ዋትሊንግ ኢራን ዩናይትድ ስቴትስ መጋፋቷን ከቀጠለች አጸፋ መመለስ አያቅተኝም ያለችስ እንደሆን የሚለውን ጥያቄ አንስተዋል። ኢራን ሳት ብሏት ያልሆነ እርምጃ የምትወስድ ከሆነ የለየለት የግጭት አደጋ ይከሰታል በማለት ስጋታቸውን ገልጸዋል። ይሄ በከፍተኛ ደረጃ አሳሳቢ መሆኑን የሚያምኑት አውሮፓውያኑ ትናንት ብረሰልስ ለገቡት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በግልጽ አስታውቀዋቸዋል። የአውሮፓ ሕብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞገሪኒ እንዲህ ይላሉ። አሁን ያለንበት ቀውጢ ወቅት ነው ካሉ በኋላ እጅጉን የሚመረጠውና የሚበጀው አካሄድ፣ እኛም የምናምንበት በወታደራዊ ኃይል መፋጠጡን የባሰ እንዳይጋጋል መቆጠብ ነው ብለዋል። በ19 ና በ25 ሜትር ባንድ ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን ማግኘት ትችላላችሁ ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሚሻ ዱቢንስኪ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው። ሰሎሞን አባተና አዳነች፣ የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን ሞዓለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ቢያንስ 17 የናይጄሪያ ወታደሮች ማንነታቸው ያልታወቀ ታጣቂዎች ትላንት በከፈቱት ጥቃት እንደተገደሉ አንድ የኒጀር መንግሥት ቃል አቀባይ ተናግሯል። በቀድሞው የሶማሊያ አምባገነን መሪ መሐመድ ሲያድ ባሬ አገዛዝ ወቅት ከፍተኛ ወታደራዊ መኮንን በነበሩበት ወቅት የሰብአዊ መብት በደል ፈጽመዋል የተባሉ አንድ የቨርጂኒያ ክፍለ ግዛት ነዋሪ ክስ ተመስርቶባቸዋል ፈራ መሐመድ ታኒ ዋርፋ የተባሉ ሰው እንደ አውሮፓ ቆጣጠር በ1988 ዓ ም አሊ ሶቆቃ ፈጽሞብኛል ከሞት አፋፍ ነው የተረፍኩት የሚል ክስ አቅርበውባቸዋል ዩናይትድ ስቴትስ ዛሬ የግዳጅ አስፈላጊነት የሌላቸው ሠራተኞቿ ከኢራቅ እንዲወጡ ትእዛዝ አስተላልፋለች። ኢራን ወደ ወይም በኢራን የሚደገፉ ኃይሎች በመካከለኛው ምሥራቅ ባሉት የአሜሪካ ኃይሎች ላይ አደጋ ሊያደርሱ ይችላሉ በሚል የትራምፕ አስተዳደር የሚያስጠነቅቅበት ወቅት ነው ትእዛዙ የተላለፈው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከቻይና ጋር የሚደረገውን ንግግር አልከሸፈም ሲሉ አስተባብለዋል። ግዙፍ ኢኮኖሚ ባላቸው ሁለቱ ሀገሮች መካከል የንግድ ጦርነት እየተካሄደ ነው የሚባለውን ትንሽ ጭቅጭቅ ብለውታል። አመሰግናለሁ አዳነች። ለአርዕስተ ዜናው ቀጥሎ የፕሮግራም ማስታወሻ አለን። ለጥያቄው መልስ ውስጥ የኢትዮጵያ ውስጥ የመገናኛ ብዙኃን ነጻነት መከፈት ለሀገሪቱ ዲሞክራሲ አስፈላጊነቱ ጥርጥር የለውም። ስለሆነም በሀገሪቱ በርካታ የቴሌቪዥንና የሬዲዮ ስርጭቶች፣ ጋዜጦች ስራ ጀምረዋል። የአንዳንድ መገናኛ ብዙኃን ስርጭት ታዲያ ብዙ ዥንብር ከሚነዛበት ማኅበራዊ መገናኛ ጋር ተዳምሮ የሀገሪቱን ሰላምና ደህንነት አስግቷል የሚሉ ትችቶች ይሰማሉ። የስራ ፈቃድ ሰጪና ተቆጣጣሪ የብሮድካስት ባለሥልጣን እንዲሁም በሀገሪቱ ለረጅም ዓመታት የሰሩ ጋዜጠኞች ስለዚህ ክስተት ምን ይላሉ? የጋዜጠኝነት ሙያን መስፈር ተከትሎ በመከናወኑ እንዲሁም ብሮድካስት ባለሥልጣን ሙያውን ተከትሎ መተግበሩ ወይንም ቁጥጥር ላይ ጥያቄዎች ካሏቸው በዋሽንግተን አቆጣጠር ከፊታችን ሐሙስ ጠዋት ወይም በአዲስ አበባ ሐሙስ ከሰዓት በኋላ በፊት አድርሱን የኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን 2022059942 የውስጥ መስመር 14 እንዲሁም በፌስቡክ አት ቪኦኤ አምሃሪ ገጻችን ጥያቄያችሁን ወይም የስልክ ቁጥሮቻችሁን አሳውቁን። ለጥያቄው መልስ ከሚቀርቡት መካከል ኢትዮጵያ ያሉት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔ አንዱ ናቸው። ጥያቄዎቻችሁ በአዲስ አበባ አቆጣጠር እስከ ነገ ከሰዓት በኋላ በዋሽንግተን ነገ ጠዋት ይድረሱም። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። አሜሪካና ሕዝቧ አዘጋጅና አቅራቢ ቆንጅት ታዬ ነች። አሜሪካውያን በየዓመቱ አርበኞቻቸውን ዋሽንግተን የሚገኙ የጦር መታሰቢያ ሐውልቶችን የመጎብኘት ዕድል እንዲያገኙ በነጻ የሚያጓጉዝ ኦነር ፍላይት ኔትወርክ የክብር በረራ መረብ የተባለ በጎ አድራጊ ተቋም በዛሬ አሜሪካና ሕዝቧ እናስተዋውቃቸዋለን። ሌሲያ ባካሌት አርበኞቹ ፍሎሪዳ አይሮፕላን ጣቢያ ላይ በክብር ሲሳፈሩ ተገኝታ ተከታትላለች። ቆንጅታ እየታቀርበዋለች። በየዓመቱ ኦነር ፍላይት ኔትወርክ የሚባል ዓላማው ለትርፍ ያልሆነ ስብስብ አሜሪካውያን የጦር አርበኞችን ወደ መዲናዋ ወደ ዋሽንግተን እየወሰደ ያስጎበኛል። ከአስር ዓመታት በፊት ነው መርሃ ግብሩን የጀመረው። በዚህ የጦር አርበኞች በመዲናይቱ የሚገኙትን የጦርነት መታሰቢያ ሀውልቶች እንዲጎበኙ እድል በሚሰጠው ፕሮግራም እስካሁን ድረስ ከ160 ሺህ በላይ አርበኞች ተካፍለዋል። አንደኛው ራሰል ግራዲክ ይባላሉ። የቪየትናም ጦርነት አርበኛ ናቸው። ባለፈው ወር ስልክ ደወሉልኝና ትሄዳለህ ብለው ነገሩኝ። በዚህ ሳምንት በሚነሳው አውሮፕላን በሚወስዱት ውስጥ መድበውኛል። ኤርነስት በርገስ የሁለተኛው የዓለም ጦርነት፣ ቻርልስ ስሚት ደግሞ የኮሪያና የቪየትናም ጦርነት አርበኞች ናቸው። ያን ያህል ክብር የሚገባኝ ሁኝ እንኳን አይደለም። ነገር ግን በዚያን ጊዜ ለነበረው ሰው ክብር መስጠቱ ደስ ይላል። በመረጡኝ ብዬ ያቆብ ቁቤ ስጠባበቅ ነበረ። እድለኛ ሆንኩ ወደ ዋሽንግተን ለመጓዝ ጠዋት ሲነሱ ቀደም ብሎ ሌሊቱ ላይ በጎ ፈቃደኛ የጉዞ አስተባባሪዎች፣ የአርበኞቹ ቤተሰብ አባላትም ጭምር ኦርላንዶ ከተማ ላይ በተሰናዳ ስነ ስርዓት ተሰባሰቡ። ጄምስ ሃርት ስፔስ ኮስት ኦነር ፍላይት የተባለው የጦርነት አርበኞችን አሳፍሮ የሚወስደው በረራ ዲሬክተር ናቸው። ዩናይትድ ስቴትስ ውስጥ ካሉ 135 የበረራ መነሻዎች አንዱ የኛ ነው። በየአመቱም ሰባት በረራዎች ይኖሩናል። 25 አርበኞች፣ 25 ጠባቂዎችና ስድስት የበረራ አባላት ይዘን እንጓዛለን። ለእያንዳንዱ አርበኛ አንድ በጎ ፈቃደኛ የሚንከባከብ የሚጠብቃቸው ይመደብላቸዋል። በጎ ፈቃደኛው ራሱ አራት መቶ ዶላር ከፍሎ ነው በዚህ መርሃ ግብር የሚሳተፈው። ፔጊ ጋቪካን የኮሪያና የቪየትናም ጦርነት አርበኛ የሆኑትን ቻርልስ ስሚዝን ሊያጅቡ ነው የተመደቡት። ባለቤቴ አርበኛ ነው። በዚህ መርሃ ግብር ተካፍለዋል። ግሩም ተሞክሮ እንደነበረ በጣም እንደወደደው ሲያጫውተኝ ነበር። ስለዚህ እኔም እስኪ ባጃቢነት ሊሄድና ልካፈል ብዬ ነው ፍላጎት ያደረብኝ ብለዋል ፔጊ ጎሪካን እንደ ኤሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ And Mato Silsashi Arbenuchin Yasgo Banyo Space Coast Honor Flight Director, James Hart, and Dayton Data Jemmeras Yasredu. It started with a retired Air Force. የአየር ኃይል ረዳት ሐኪም የነበሩ ጡረተኛ ሰው ናቸው የጀመሩት። ሞርስ ይባላሉ። ኦሃዮ ዴይተን ከተማ ነበር የሚሰሩት። ታዲያ ሁለተኛው ዓለም ጦርነት እንዳበቃ ይመስለኛል ከአርበኞቹ ጋር ሲያወሩ ብዙዎቹ አዬ እኔ እንኳን እንደ እዚያ ድረስ መሄድ የምችልበት መንገድ አይኖረኝም ይሏቸዋል። ታዲያ ያኔ የአንድ የአካባቢው የበረራ ማህበር አባል ነበሩና ሌሎቹን አባላት እስቲ አርበኞቹን ወደ ዋሽንግተን ይዘናቸው እንሂድ ብለው ጠየቁ። የመጀመሪያው በረራ የተደረገው በትንሽ የግል አውሮፕላን ነበር። አስራ ሁለት አርበኞችን አሳፍረው ዋሽንግተን ዘለቁ። ዛሬ ይሄ መልካም መርሃ ግብር በፍጥነት አድጎ ከአንድ ትልቅ የዩናይትድ ስቴትስ አየር መንገድ ጋር በትብብር ይሰራል። በአውሮፕላን ጣቢያው የክብር ዘብ ለአርበኞቹ አቀባበል ያደርጋል። ከኦርላንዶ ፍሎሪዳ ኦነር ፍላይት መጣ እንቀበል። የሁለተኛው የዓለም ጦርነት አርበኞች፣ የኮሪያና የቪየትናም ጦርነት አርበኞችን ተዋውቋቸው። እግዚአብሔር አርበኞቻችንን ይባርክ፣ እግዚአብሔር አሜሪካን ይባርክ። ዋሽንግተን ሲደርሱ ብዙ ጉብኝት ነው የሚጠብቃቸው። የባህርና የምድር ጦር ባልደረቦች መታሰቢያ፣ በሁለተኛው የዓለም ጦርነት የተዋጉ መታሰቢያ፣ የቪየትናም አርበኞች፣ የኮሪያ አርበኞች መታሰቢያ ሐውልቶችን ይጎበኛሉ። ቻርልስ ስሚት የተሰማቸውን ሲገልጹ ብዙ ትዝታዎችን ወደ አእምሮ ያመጣል። የክረምት ልብስ አልነበረንም። ከጭንቅላት ጀምሮ ታች ድረስ የሚወርድ የዝናብ ልብስ ፖቾ ነበር የምንለብሰው። ሁለቱ አንድ ላይ ሲያያዝ ደግሞ ለሁለት ሰው የሚያስተኛ ድንኳን ይወጣዋል። በአንድ ቀን ጉብኝታቸውን ያጠናቅቁ። እናም አርበኞቹ ወደ የመጡበት ያንን ዕለት ይመለሳሉ። የቬትናም ጦርነት አርበኛው ራስል ግራዲክ በህይወቴ እንደ ዛሬው ያለ ዕለት አጋጥሞኝ አያውቅም። እንዴታ! በጣም ደስ ብሎኛል እንጂ አገሬ ተመልሼ ይህን ሁሉ መታሰቢያ ለማየት መብቃት በጣም በጣም ደስ ይላል። ቻርልስ ስሚት ደግሞ ሳልሞት ማየት አለብኝ ብዬ ነው የከረምኩት፣ ይኸው ለማየት በቃው ሲሉ ደስታቸውን ገልጸዋል። ይሄ የአርበኞች አስጎብኚ መርሃ ግብር ከሚያዝያ እስከ ኅዳር የሚዘልቅ ነው። አሁንም በዚህ ጉብኝት ለመሳተፍ ከ20 ሺ በላይ አርበኞች ተራ እየተጠባበቁ ናቸው። ለዝግጅቱ እናመሰግናለን። በነቀምቴ ሊገነባ በታቀደው ዘመናዊ የአውቶቡስ መናኸሪያ ምክንያት ያለ አግባብ ከስራ ቦታችን ተፈናቅለናል ሲሉ በአውቶቡስ መናኸሪያ ዙሪያ በማህበር የተደራጀው የሚሰሩ የሚሰሩ ሰዎች ለቪዮ የተናገሩ። የከተማው ስራ እድል ፈጠራ ጽፈት ቤት ኃላፊ በበኩላቸው ወደ ኃላፊነቱ ከመጡ አንድ ሳምንት እንዳልሞላቸው ጠቅሰው ጉዳዩን በተመለከተ ጥልቅ ማብራሪያ ለመስጠት እንደሚቸገሩ ለቪዮ ተናግረዋል። ናኮር መልካ ከነቀምቴ ተጨማሪ ልኳል። አቶ ፍቅሮ አየለ በማህበር ተድራጅተው የሚሰሩበት ምግብ ቤት ባለፈው ሳምንት በመንግስት ሰዎች እንደፈረሰባቸው ለቪኦኤ ተናግረዋል። ባልጠበቅንበትና ባላሰብንበት ሰዓት ከጠዋቱ 11 ሰዓት ላይ የከተማ ፖሊስ ልዩ ግብረ ኃይል መንገዶቻችንን በመዝጋት ሰው መኪናም እንዳይገባ በማድረግ በዶዘር ቤታችንን ከነንብረታችንን አፍርሶ ነው ይሄዱ ማለት ነው። አሁን እኛ የምንፈልገው ነገር የሆነ ሆነዋል። በማንኛውም ዜጋ ላይ ሊፈጸም የማይችል ኢፍትሐዊ በደል ስለተፈጸመብን የሚያዳምጠንም አካል እንዲሁም አገሪቷን እያስተዳደረው ያለው አካል ችግራችን የደረሰብንም በደል በማየት ነገ ሰርተን እንድንኖር ቦታ እንዲያመቻችልን ነው የምፈልገው ማለት ነው። ከቦታው እንዲነሱ በተደጋጋሚ ማስጠንቀቂያ ሲሰጣቸው ዘመናዊ አውቶቡስ ተራው መገንባቱን ሳይቃወሙ ምትክ እንዲሰጣቸው ጉዳዩ ለሚመለከታቸው የመንግስት መስሪያ ቤቶች ሲያመለክቱ መቆየታቸውን አስታውሰዋል። ከኦሮሚያ ስራ እድል ፈጠራ ቢሮ ተሰጠን ያሉትንም ደብዳቤ እንዲያስረዳሉ እቃችሁን እንድታነሱ የሚል የማስፈራሪያ ደብዳቤዎች ይደርሱን ነበር። ለዚህ ጆራችን ሳንሰጥ የአስተዳደራዊ መብትን መፈለጉ የግ ስለሆነ ቦታውን መልቀቅ ፍላጎታለን። አገራችን የልማት ጥማት አለባት። ዘመናዊ መናረ መገንባቱ ለኛ ለእኛ በገንዘባችንም በጉልበታችንም እንደግፋለን። ነገር ግን እኛም እስከ ዛሬ በዛ ቦታ ሰርተን ቤተሰቦቻችን ስናስተዳድር ቆይተናል። እዚህ ቦታ ከተነሳን ሰርተን የመኖር ድላችን በጣም የጠበበ ከመሆኑ የተነሳ ይህን ለልማት ብለን በምነሳበት ሰዓት ለእኛም የሚያስፈልግ ቦታ ይመቻችልን፣ ቦታ ይሰጠን የሚል አስተዳደራዊ መፍትሄ እንዲሰጠን በደብዳቤ በማመልከቻ ጠይቅ ቆይተናል ማለት ነው። ከዚህ ተነስተን ወደ አዲስ አበባ ሂደን ከጥቃቅንና አነስተኛ አስተዳዳሪዎች ጋር በመገናኘት ችግራችንን ስናስረዳ በደብዳቤ ጽፎ አንድ ያወጡበት ወጪ ካለ ተሰጥቷቸው፣ ሌላም ደግሞ ሳይበታተኑ ሰርቶ የሚኖሩበት ቦታ እንዲመቻችላቸው የሚል ደብዳቤ ስትሰጥን ለምክትል ከንቲባው በቀጥታ ከአዲስ አበባ እንደመጣን ደብዳቤውን ሰጠናቸው ማለት ነው። በአውቶቡስ ተራው ዙሪያ ከአንድ መቶ በላይ አባላት ያላቸው ሰላሳ ስድስት ማህበራት እና በእነሱ ስር የሚተዳደሩ ከአምስት መቶ ሰዎች በላይ እንዳሉም ጨምረው ገልጸዋል። መስሪያ ቦታቸው ከፈረሰ ወዲህ ከነ ቤተሰባቸው ችግር ላይ መውደቃቸውንም ተናግረዋል። ወይዘሮ መስከረም አስፋው በሻይ ቡና ስራ ላይ ተደራጅታ ኑሮዋን እየመራች መቆየቷን ጠቅሳ የከተማ አስተዳደር ሰዎች ዛሬ ነገ ትነሳላችሁ እያሉን በሰቀቀን ስንኖር ቆየን ትላለች። ግብር ደግሞ አለመጠን መጣብን። እሱን ግብር ደግሞ እንከፍላለን ብለን ስንመላለስ እኛ ስንሄድ ተቀባይነት የለንም ስራም እንዳንሰራ ነገ ትነሳላችሁ ከነገ ወዳ ትነሳላችሁ እየተባለ እኛ ልባችን አንጠልጥለን ነው የምንሰራ እንጂ እዛ ላይ በስነ ስርአትም ስራ አልሰራም እዛ ቦታ ላይ ማለት ነው ቤታችን ተቃጥሎ ደግሞ በእርዳታ ነው የሰራ ነው ቤቱን እንደገና ያኛውን ከፈልነውን ሳናገኝ ደግሞ ተነሱ ተባለ አቶ አዲሱ የተባሉ በሸቀጣሸቀጥ ንግድ ላይ የተሰማሩ ግለሰብ በበኩላቸው በቦታው አቅመ ደካሞች እና አካል ጉዳተኞችም ሰ ተው የዕለት ጉርሳቸውን ለማሟላት ሲታትሩ መቆየታቸውን ገልጸዋል። አሁን ግን ያለ ደጋፊ ተበታተኑ ሲሉ ተናግረዋል። የከተማው ስራ እድል ፈጠራ ጽህፈት ቤት ኃላፊ አቶ መልካሙ ፈይሳ ወደ ጽህፈት ቤቱ ከመጡ አንድ ሳምንት እንኳን እንዳልሞላቸው ጠቅሰው ተከታዩም ብለዋል። መናራ ጉዳይ በተመለከተ ቅሬታ ሊኖር ይችላል። አደረጃጀት በተመለከተ የቅሬታ ሁኔታ አሁን እኔ ስራውም ቅርብ ነው ጀመርኩት። ያኔ ቅሬታ አይቼ ለወደፊት ውሳኔውን አይቼ ምን ብዬ ሀሳቡን ለመስጠት ለወደፊት አዘጋጅቼ አቀርባለሁ። የቀድሞውን የጽህፈት ቤቱን ኃላፊ አቶ ታሪኩን በስልክ አግኝቻቸው ነበር። በጽህፈት ቤቱ በነበሩበት ወቅት በማህበር ተደራጁ የተባሉ ግለሰቦች እሳቸው ዘንድ ቅሬታ አለማቅረባቸውን ለቪኦኤ ተናግረዋል። የከተማውን ከንቲባ አቶ ወጋለ ሹማን በአካልም ሆነ በእጅ ስልካቸው ለማግኘት ከባለፈው ሰኞ ጀምሮ ያደረግኩት ጥረት አልተሳካም። ከተሳካ ይዤ እመለሳለሁ። ለአሜሪካ ድምፅ ናኮር መልካ ከነቀምቴ ናኮር መልካ አመሰግናለሁ ለዘገባው ወደ ተከታዩ ዘገባ እናልፋለን ኢትዮጵያ ውስጥ ኤች አይቪ ኤድስን ለመከላከልና ለመቆጣጠር ጉዳይ ዩናይትድ ስቴትስ ባለፉት 15 ዓመታት ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ ማፍሰሷ ተገልጿል ዝርዝሩ መለስካቸው አምሐ ነው የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ በእንግሊዝኛ አጠራሩ አህጽሮት ፔፕፋር የተሰኘው መርሃ ግብር ላለፉት አስራ አምስት ዓመታት በኢትዮጵያ ያፈሰሰው መዋለ ነዋይ ወደ ሶስት ቢሊዮን ዶላር እንደሚጠጋ ተነገረ። ገንዘቡ ወጪ የተደረገውም ሁሉን አቀፍ የኤች አይ ቪ ኤድስን መከላከልና ከቫይረሱ ጋር የሚኖሩትን ወገኖች ለመንከባከብና ለማከም እንደሆነም ታውቋል። በኢትዮጵያ የፔፕፋር ጽህፈት ቤት ምክትል አስተባባሪ ሌንሲ ሊትል ይህን ዓለም አቀፍ ይዘት ያለውን መርሃ ግብር በኢትዮጵያ አከናውነዋል ያሉትን የመርሃ ግብሩን አስራ አምስተኛ ዓመት ለማክበር ትናንት በተዘጋጀው ባህል ላይ ዘርዘር አድርገው አቅርበው ነበር። በፔፕፋር አማካይነት በተከታታይ ሶስት አስተዳደሮች ወቅት ከጠንካራ የተረጂ አገሮች ትብብር ጋር የዩናይትድ ስቴትስ መንግስት ከ80 ቢሊዮን ዶላር በላይ በዓለም አቀፉ ጸረ ኤች አይቪ ኤድስ ዘመቻ ላይ አፍሷል። ለኢትዮጵያ የተመደበው የ3 ቢሊዮን ዶላር እርዳታም ከዚህ ይጠቃለላል። ይህ አንድን በሽታ ለመመከት በአንድ አገር የተደረገ ብቸኛ ጥረት ነው። ባለፉት 15 ዓመታት በአሜሪካ አመራር ልግስና እንዲሁም ከኢትዮጵያ መንግስት ጋር ባለን ትብብር ምስጋና ይግባውና ከ460ሺ በላይ ለሚሆኑ አዋቂ ወንዶች፣ ሴቶችና ህጻናት ኢትዮጵያውያን የኤች አይቪ ኤድስ ሕክምና በመስጠት ረድተናል። እንደ አውሮፓውያን ዘመን አቆጣጠር በ2016 በተደረገ የስነ ህዝብና ጤና ቅኝት መሠረት በከተሞች የኤች አይቪ ስርጭት ከ201 እስከ 2014 በነበሩ ዓመታት ከ14 በመቶ ወደ 4.4 በመቶ ዝቅ ብሏል። በገጠሩ አካባቢ ደግሞ ከ2003 እስከ 2012 በነበሩት ዓመታት ከ4.1 በመቶ ወደ 1.8 በመቶ ወርደዋል። ከ2001 እስከ 2018 ዓ ም ከ15 እስከ 24 ዓመት ዕድሜ ባላቸው ወጣቶች መካከል ይታይ የነበረው የስርጭት መጠን ከ2.4 በመቶ ወደ ዜሮ ነጥብ ዘጠኝ በመቶ ዝቅ እንዳለ የዳሰሳው ጥናት ውጤት ያመለክታል። በተለይ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ.ም ጀምሮ ማለትም ከ1995 ዓመት ወዲህ የፔፕፋር ወደ ኢትዮጵያ መግባት የኤች አይ ቪ ኤድስን ለመቋቋም ሲካሄድ የነበረውን የሀገር ውስጥ ርብርብ በእጅጉ እንደረዳ መረጃዎች ይጠቁማሉ። በዚህ ወቅት ፔፕፋር ወደ 48 ሚሊዮን ዶላር ለዚህ ትግል መድቦ እንደነበረም ዶክተር ተከስተ ከበደ ከበሽታዎች ቁጥጥር ማዕከል ያስታውሳሉ። ከዚህ ጋር በአጠቃላይ የጤናው አገልግሎት ዘርፍ የፔፕፋርን አስተዋጽኦ አብራርተዋል። በአጠቃላይ የኤች አይ ቪ ህክምና ሲመጣ አብሮ ደግሞ ጤናው መጎልበት አለበት። እንዲጎለብትም የጤናው ዘርፍ እንዲጎለብት ስርዓቱ መሻሻል አለበት። በዚህ መሻሻል ውስጥ ምንድን ነው የተሰሩት? በተለይ የመጀመሪያ የሰው ሀብት ነው የሰው ሀብቱ ያለውን እውቀቱ አዲስ ነገር ነው። ጸረ ኤችአይቪ መድኃኒት ህክምና ሲባል አዲስ ነገር ነው። ስለዚህ ያንን አዲስ እውቀትና ክህሎት ለማስጨበጥ በህክምናውም በመከላከሉም መጀመሪያ ላይ ቀድሞ የገቡት ምክንያቱም በሀገር ውስጥ የሰው ኃይሉም ስላልነበረ በአሜሪካ ውስጥ ያሉ የተለያዩ ድርጅቶች ነበሩ። እነዛ እውቀታቸውን ሰጥተው አሁን በአብዛኛው ስራው የሚከናወነው በአሉ በአገር በቀል ድርጅቶችና በመንግስት ተቋማት እንዲሁም የጤና ቢሮችና በጤና ጥበቃ ውስጥ ይህንን ለማጎልበት ከፍተኛ ስራ አስተዋጽኦ ተደርጓል። የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ ዕቅድ ፔፕፋር የተሰኘው ይህ መርሃ ግብር የሚያፈሰው ሙዓለ ንዋይ እንዴት ባለ ሁኔታ ስራ ላይ የዋል እንደሆነ ደግሞ ከበሽታ ቁጥጥር ማዕከል የመከላከል መርሃ ግብር ቅርንጫፍ ኃላፊ ዶክተር መስፍን ሽመልስ ይህን ብለው ነበረ። ፔፋር እንደ ስትራቴጂ አብዛኛው ድጋፍ ለአገር በቀል እና ለመንግስት አካላት እንዲሆን ነው የሚፈለገው። ይሄ ለሰስተነብሊቲውም ጠቃሚ ስለሚሆን ማለት ነው። ሲንጀምር አብዛኛው ዓለም አቀፍ ድርጅቶች ነበር የሚሄደው። አሁን ግን ያ እየተቀየረ ነው ያለው፣ አብዛኛው ሀብት ወደ አገር በቀል እና ወደ መንግስት እንዲሄድ የሚል ነው። ይሄ ዓለም አቀፋዊ ስትራቴጂ ነው። እንደውም ኢትዮጵያ ከሌሎች ሀገሮች ይልቅ የመራች ነው ያለችው። ይህን በጣም በመተግበር የፔፕፋር መርሃ ግብር የሀገሪቱን የጤና ጥበቃ ስርዓት አቅም ማሳደጉንም ዶክተር መስፍን ሽመልስ አጽንኦት ሰጥተው አስረድተዋል። ኤች አይ ቪ ኤድስን ለመከላከልና ለማከም የተዘረጉ ታታይ መዋቅሮችና የአሰራር ስልቶች እንዲሁም የሰለጠነ የሰው ኃይል ተመሳሳይና ሌሎች ወረርሽኞችን ለመመከት አመቺ ሁኔታ ፈጥረዋል ይላሉ። ፕላትፎርም ነው የሚገነባው ሲስተም ሲገነባ ያንን ሲስተም ለሌላ ነገር መጠቀም እንችላለን ማለት ነው። ለምሳሌ በክልል ክልል ብቻ ልንላቸው አንችልም። በአንድ ክልል ብዙ ሊኖሩ ይችላሉ። ላቦራቶሪዎች አሉ ለምሳሌ የተገነቡ፣ ስቴት ኦፍ ዲ አርት ናቸው ከግንባታውም ቁሳቁሱም ምኑም ምኑም ማለት ነው፣ የሰዎቹን ስልጠና ጭምር። አሁን እነዛ ላብራቶሪዎች ለኤች አይ ቪ ተብሎ ነው የተገነባው፣ ግን ያንን ፕላትፎርም ለሌላ መጠቀም እንችላለን። ለምሳሌ ለምን እየተጠቀምን ነው? እኛ ለቲቪ እየተጠቀምን ነው ከዛም ባሻገር ደግሞ ሌሎች ወረርሽኞች ህብረተሰብ ጤና ሊከሰቱ የሚችሉ ብዙ ነገሮች አሉ። በሚከሰቱ ሰዓት ሞቢላይዝ የሚደረገው ይሄ እዚሁ ሲስተም ውስጥ ያለ የጤና ባለሙያ ነው። እነዚህኑ ያሉ ኢንፍራስትራክቸሮችን ነው የምንጠቀመው። ኤች አይ ቪ ኤድስ በብዙ ማህበረሰቦች ካደረሰው ጉዳት መካከል ከባዱ ወላጅ ማሳጣቱ ነው። የዚህ ውጤት አሳዛኝና ውስብስብ ነው። የፔፕፋር መርሃ ግብር በኢትዮጵያ ካበረከተው መልካም አስተዋጽኦች አንዱ እንደዚህ ያለ ችግር ያጋጠማቸውን ሕፃናት መታደጉ ነው። አቶ ስለሽ ካሳ ከዩኤስ ዓለም አቀፍ የልማት ተራድኦ ዩስ ኤአይዲ ይህን ብለው ነበረ። በኢትዮጵያ ውስጥ ብዙ ወላጅ አልባ ህፃናቶች አሉ። እስካሁን ድረስ ባለፉት 15 ዓመታት በፔፋር እርዳታ ከ2 ሚሊዮን በላይ የሆኑ ህፃናት በቀጥታ የዚህ ፕሮግራም ተጠቃሚ ነበሩ። በዚህ ፕሮግራም ውስጥ እኛ ወላጅ አልባ ህፃናት የምንላቸው እና ወደ ፕሮግራሙ ይገቡ የነበሩት አንደኛ ወላጆቻቸውን አንዱም ወይም ሁለቱም ወላጅ ያጣ ወይም ደግሞ ጎዳና ታዳሪ የሆኑ ህጻናት ወይም ደግሞ ወላጆቻቸው ከአቅም በላይ በሆነ ህመም ምክንያት ከአልጋ ላይ የተኙ ወይም ሰርተው ልጆቻቸውን ማሳደግ የማይችሉ የመሳሰሉትን ወደ ፕሮግራሙ እናስገባለን። ስለዚህ እነዚህ ሁለት ሚሊዮን ህጻናት በ15 ዓመት ውስጥ ተጠቃሚ ሆነዋል ማለት ነው። ፔፋር በኢትዮጵያ ያሳለፋቸውን የአስራ አምስት ዓመታት የአገልግሎት ዘመን ባከበረበት ዕለት በተሰራጩ አንዳንድ የጽሑፍ መረጃዎች መሠረት የኤድስ ሕክምና እያገኙ ያሉ ኢትዮጵያውያን ቁጥር እስካለፈው መስከረም ወር አራት መቶ ስልሳ ሺህ አምስት መቶ ስልሳ አራት መሆኑን ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ተከታዩ ዝግጅት ሴቶችና ቤተሰብ ነው። መሰረቱ ዩናይትድ ስቴትስ የሆነ የግብረሰናይ ድርጅት በጦርነት የተመሰቃቀለችው ሀገር የየመን ሴቶችንና ልጃገረዶችን ለማስተማር የጀመረው መርሃ ግብር የዛሬ ሴቶችና ቤተሰብ ፕሮግራም ትኩረት ይሆናል። የቪኦኤ ዘጋቢ ኔሃ ዋደካር ማዕከሉ የሚገኝበት የየመን የገጠር መንደር ራዝ አምራርን ጎብኝታ ያጠናቀረችው ዘገባ ቆንጅታይ ታቀርበዋለች። አራት ዓመት የደፈነው የየመኑ ጦርነት ከሁሉ በላይ የጎዳው ሴቶችንና ሕጻናትን ነው። ባሎቻቸው የሞቱባቸው ብዙ ሴቶች ቤተሰብ የማስተዳደር ኃላፊነት፣ ያውም የሚጠቅመው ስልጠናና ትምህርት በሌለበት በድንገት እነሱ ላይ ወድቋል። የየመን በረሃ ውስጥ በሚገኝ አንድ መንደር ታዲያ መሰረቱ ዩናይትድ ስቴትስ የሆነ ኢንተርናሽናል ሬስኪው ኮሚቴ የተባለ የእርዳታ ድርጅት ለአደጋ የተጋለጡ ሴቶችና ልጃገረዶችን የተለያየ ስልጠና የሚሰጥና ራሳቸውን ለማስቻል የሚረዳ ማዕከል ከፍቷል። ኢንትካብ አሊ አብደልዋሲ የአምስት ሴቶች ልጆች እናት ናቸው። ታይስ ከተማ ከሚገኘው መንደራቸው ውጊያውን ሸሽተው ልጆቻቸውን አስከትለው ወደ ራዝ አምራን ወደሚገኘው ማዕከል ፈትለክ ብለዋል። ብዙዎቹ ወንዶች የዕለት ጉርስ የሚያገኙበት ስራ የግል የሚሆን የቅጥር አጥተዋል እና ሴቶቹና ልጃገረዶቹ የማያውቁት ወይም ያለመዱት ኃላፊነት ውስጥ ገብተዋል። የኢንቴካም አብደልዋሲ ባለቤትም በህይወት አሉ። ምንም አልደረሰባቸውም። ነገር ግን ጤናቸው የተጎዳ ስለሆነ ስራ መስራት ስለማይችሉ እቤት ውለዋል። አሁን ሲያድ ሀሊና አኒ ዞጊ መሪድ እኔና ልጆቼ ከድህነት አረንቋ መውጣት፣ ቤተሰብን መርዳት እንድንችል አዳዲስ ትምህርቶችን እየሰጡ ነው ብለዋል። አብድል ዋሲ ባለቤታቸው ህመምተኛ ናቸውና ሴቶችና ልጃገረዶች ለመኖር ለቤተሰብም የቤት ቁርስ ለማግኘት አንዳንድ ነገሮችን መማር ይኖርብናል ሲሉም አክለዋል። እሳቸውና ልጆቻቸው ቢሮው ኒውዮርክ የሆነው አይአርሲ ኢንተርናሽናል ሬስኪው ኮሚቲ የየመን ሴቶችን አቅም ለመገንባት በከፈተው አልቡሬካ በተባለው ማዕከል ትምህርታቸውን ይከታተላሉ። ፌሩዝ ያሲን በማዕከሉ ሰራተኛ ናቸው። ቁጥራቸው ወደ ሀምሳ የሚደርስ ሴቶችና ልጃገረዶችን بيك أنو الناس تمرالن ويم دجمو هو متاو يميولوم علو بلوال لما نريت شو كربنا لدهن النتات شو ما ومن فوائد المركز كمان اللي إحنا قمنا بهذه المنطقة لأنه هذه المنطقة بزي آه براز أمران قبلي سووا بتأم باهلات باكينو سيد أزوترا كبيتات تطعم ወንዶች ጋር እንዳይገናኙ ሌላ ቦታ ትምህርት ለመማር ቢወጡ በሕዝብ መመላለሻ መጓጓዝ ሊመጣ ነው ብዙዎች ባሎች ይህንን አይፈቅዱላቸውም ብለዋል ያሲን። እንደ ኢንተካብ አብዱልዋሲ ላሉ ሴቶች ይሄ ከወግ አጥባቂ አኗኗር ተላቀው የስራ አለምን የሚቀላቀሉበት የመጀመሪያ እድላቸው እንደሆነም አብደልዋሲ ይናገራሉ ከጦርነቱ በፊት የመኑ ውስጥ ሴቶች የተረሱ ነበሩ ምንም ቦታ አልነበራቸውም ታዲያ በዚህ ጦርነት ምክንያት ወደ ገጠሩ እንዲህ አይነቶቹ ድርጅቶች መግባት ከጀመሩ በኋላ ሴቶችና ልጃገረዶች የሚማሩበት ራሳቸውን የሚያሻሽሉበት መንገድ እየተፈጠረ ነው ብለዋል የማዕከሉ ሰራተኛ ፌሮዝ እንዳመለከቱት ማዕከሉ ፆታዊ የሆኑ ችግሮችን አስመልክቶም ስልጠናዎችን ይሰጣል። ሴቶች ላይ ከጦርነቱ ወዲህ ፆታዊ ወከባና ጥቃት ጨምረዋል ብለዋል። ያሲን ፈላሐድና እነ ልመርአ ምን ኩትር ድቁታት ልሐያ ሪጋሊሮ ይትዓነፍ ዓለላ ይሱብ ቦ ልመር የቤት ውስጥ ጥቃት ተባብሷል ነው ያሉት ያሲን። ወንዶቹ በጦርነቱ የተነሳ ጭንቀትና ብስጭት ስለሚበዛባቸውም ጭምር ነው። ወንዱ ንዴቱን በጠቅላላ የሚወጣው ሚስቱ ላይ ነው። አባወራው ከቤት ወጥቶ ብዙ ጊዜ ከቆየ የቤተሰብ ማስተዳደር ኃላፊነቱ እሷ ላይ ነው የሚወድቀው። ከጦርነቱ በተያያዘም የአእምሮ ህመም ጭንቀት ይበረታባቸዋል ብለዋል። እንደዚያ ሲሆን አንድ ቀን ይህን ችግር ሁሉ የማትቋቋምበት ደረጃ ላይ ትደርስና ውልቅ ብላ ወደ እኛ ማዕከል ትመጣለች ሲሉ ነው የተሰሙት ፌሩዝ ያሲን። ይሄ በዩናይትድ ስቴትሱ የበጎ አድራጎት ድርጅት አይ አር ሲ ድጋፍ የተቋቋመው ማዕከል ካሁኑ በማህበረሰቡ ውስጥ ጾታዎችን የሚመለከቱ ጉዳዮች ላይ ለውጥ ለማምጣት ችሏል። ኢንቴካብ አብድልዋሲ ይህንኑ ይመሰክራሉ። ባለቤታቸው አንድ ቀን የራሴን የልብስ ስፌት መደብር ከፍቼ ከልጆቼ ጋር አብረን እንድንሰራ ይደግፈናል፣ ያበረታታናል ብለዋል። ክቡራትና ክቡራን አድማጮች፣ ዝግጅታችን ለምሽቱ ተጠናቀቀ። በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው አዳነች ፍሳየና ሰለሞን አባትነን። የትግርኛ ዝግጅት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።